ትንቢተ ዘካርያስ ምዕራፍ ስድስት ። ተመልሼም ዐይኖቼን አነሣሁ፣ እነሆም አራት ሰረገሎች ከሁለት ተራራ መካከል ሲወጡ አየሁ። ተራሮቹም የናስ ተራሮች ነበሩ። በፊተኛው ሰረገላ መጋላ ፈረሶች፣ በሁለተኛውም ሰረገላ ዱሪ ፈረሶች ነበሩ። በሦስተኛውም ሰረገላ አምባላይ ፈረሶች፣ በአራተኛውም ሰረገላ ቅጥልጣል ፈረሶች ነበሩ። ከእኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድን ናቸው? አልሁት። መልአኩም መልሶ እነዚህ በምድር ሁሉ ጌታ ፊት ከቆሙበት ስፍራ የሚወጡ አራቱ የሰማይ ነፋሳት ናቸው። ዱሪ ፈረሶች ያሉበት ወደ ሰሜን ይወጣል፣ አምባላዮቹም ከእነርሱ በኋላ ይወጣሉ፣ ቅጥልጣሎችም ወደ ደቡብ ይወጣሉ አለኝ። መጋላዎቹም ደግሞ ወጡ በምድር የሚመላለሱ ዘንድ ለመሄድ ይፈልጉ ነበር። እርሱም ሂዱ በምድር ላይ ተመላለሱ አለ። እነርሱም በምድር ላይ ተመላለሱ። ጮኹም እነሆ ወደ ሰሜን ምድር የሚወጡት እነርሱ መንፈሴን በሰሜን ምድር ላይ አሳርፈዋል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ከባቢሎን ከመጡት ምርኮኞች ከሄልዳይና ከጦቢያ ከዮዳኤም ውሰድ በዚያም ቀን መጥተህ ወደ ሶፎንያስ ልጅ ወደ ኢዮስያስ ቤት ግባ። ብርንና ወርቅን ከእነርሱ ውሰድ፣ አክሊሎችንም ሥራ፣ በታላቁም ካህን በኢዮሴዴቅ ልጅ በኢያሱ ራስ ላይ ድፋቸው፣ እንዲህም በለው፦ የሠራዊት ጌታ እግዚአብሔር እንዲህ ይላል፤ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርንም መቅደስ ይሠራል። እርሱ የእግዚአብሔርን መቅደስ ይሠራል፣ ክብርንም ይሸከማል። በዙፋኑም ላይ ተቀምጦ ይነግሣል። በዙፋኑም ላይ ካህን ይሆናል። የሰላምም ምክር በሁለቱ መካከል ይሆናል። አክሊሎችም ለሄሌምና ለጦቢያ ለዮዳኤም፣ ለሶፎንያስም ልጅ ለሄን በእግዚአብሔር መቅደስ ውስጥ ለመታሰቢያ ይሆናሉ። በሩቅም ያሉት መጥተው የእግዚአብሔርን መቅደስ ይሠራሉ። የሠራዊት ጌታ እግዚአብሔርም ወደ እናንተ እንደ ላከኝ ታውቃላችሁ። የአምላካችሁንም የእግዚአብሔርን ቃል አጥብቃችሁ ብትሰሙ ех его на